SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ፌዴራል መንግሥት የአረጋውያን መጣወሪያ ተቋማት ላይ የተካሄደውን የሮያል ኮሚሽን ሪፖርት ይፋ አደረገ የኢትዮጵያ ውጭ ጉዳይ ሚኒስቴር የኢትዮጵያ መንግሥት ሰላምና ጸጥታን የማስከበር ሕገ መንግሥታዊ ውክልና ያለው መሆኑን ለዩናይትድ ስቴትስ አሳሰበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ፌዴራል መንግሥት የአረጋውያን መጠወሪያ ተቋማትን የመረመረው የሮያል ኮሚሽን ላቀረበው የመጨረሻው ሪፖርት ምላሽ 452.2 ሚሊዮን ለማሻሻያ ለውጥ ማካሄጃ መነሻ የሚውል ድጎማ መድቧል። የሮያል ኮሚሽን የአረጋውያን መጠወሪያ ተቋማት የሚሰጡት የጥራትና ጥንቃቄ ተግባራትን ለሁለት ዓመታት የመረመረ ሲሆን 10 500 አስተያየቶችን ተቀብሏል፣ የ640 ምስክር ቃሎችን አድምጧልን የምርመራ ግኝቶቹንም ተከትሎ የአረጋውያን መብቶችን የሚያስከብሩ አዳዲስ ድንጋጌዎች እንዲደነገጉና የደንጋጊ አካላት ሥልጣን የመጨመር አስፈላጊነትን አክሎ 148 ምክረ ሐሳቦችን አቀርቧለን። ጠቅላይ ሚኒስትር ስኮት ሞሪሰንም የአረጋውያን አውስትራሊያውያን እሴቶች፣ መብቶችና ፍላጎቶች የአረጋውያን ክብካቤ መስጫ ተቋማት ማዕከል ሊሆን እንደሚገባው አሳስበዋል። አያይዘውም በዚህ ሪፖርት ላይ የተነሱትን እኒህ ጉዳዮችን ያለማወላወል ከመንግሥቴ ቡድን ጋር ለመከወን የተነስቻለው ሁላችንንም ይፈትናል፣ መንግሥቴን ይፈትናል፣ በጀታችንን ይፈትናል፣ ፓርላማውን ይፈትናል። እኒህ ጉዳዮችን እንደምን ልንወጣ ስንዱ እንደሆንም ይፈትንናል። ያም ሁላችንንም ይፈትንናል ብለዋል። የአረጋውያን ምክር ቤት ዋና ሥራ አስፈጻሚ ኢያን የትስ በበኩላቸው መንግሥት መስኩን በአብዛኛው ሊለውጠው እንደሚገባ ጠቁመዋል። በማከልም ይህ ውስብስብ ጉዳይ ነው፣ በጥንቃቄ ሊከውኑት ይገባል። ይሁንና እስከ ሜይ 11 ያለው ጊዜ በጣም አጭር ስለሆነ በበጀት ወቅት ብርቱ የሆነ ምላሽ ሊሰጥ ይገባል። ይህን እስካደረጉ ድረስ መረጋጋት ይሰማኛል። በዚያ መልክ ነው ተጠያቂ የምናደርጋቸው። እናም መች እንደምትከውኑት ንገሩን በማለት አሳስበዋል። ጠቅላይ ሚኒስትር ስኮት ሞሪሰን በአስገድዶ መደፈር ጉዳያቸው ለፖሊስ የተመራው የካቢኔ ሚኒስትር በብርቱ ሐሰት ነው በሚል እንዳስተባበሉ ገለጡ። የአስገድዶ መድፈሩን ጉዳይ አንድ ማንነቱ ያልተገለጠ ግለሰብ ደብዳቤ ለጠቅላይ ሚኒስትር ስኮት ሞሪሰን፣ ለሌበር ሴናተሯ ፔኒ ወንግና ግሪንስ ሴናተር ሴራ ሃንሰን ያንግ ፌብሩዋሪ ሀያ ሁለት ደርሷቸው ለአውስትሬልያ ፌዴራል ፖሊስ አስታልፈዋል። ተገድጄ ተደፍራ ያለሁ ያለችው ግለሰብ ራሷን አጥፍታ ሕይወቷን አታለች። አቶ ሞሪሰን ይህንኑ ጉዳይ አስመልክቶ በግላቸው የሚወስዱት እርምጃ እንደሌለና ጉዳዩ በፖሊስ የሚታይ መሆኑን ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ፌብርዋሪ 28 ባወጣው መግለጫ ትግራይ ውስጥ ተከስተው ላሉት የሰብአዊነት ሁኔታ ትኩረትና ቅድሚያ ሰጥቶ እየከወነ ያለ መሆኑን አስታውቋል። ካለው ጠሬት ላይም 70 ፐርሰንቱን ያህል የሸፈነ ሲሆን 30 በመቶንም መንግሥታዊ ካልሆኑ ድርጅቶችና ልማታዊ ሽርካዎች ጋር እገዛ በማድረግ ከሶስት ሚሊዮን በላይ ለሆኑ ወገኖች ረዳት ማቅረብ እንደቻለ ገልጧል። እኒህ ሰብአዊ እርዳታዎችም በዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቤስሊ የመንግሥት ግብረ ምላሽ ጠቃሚ የሆነ እርምጃ መሆኑ እንደተገለጠ ጠቁሞ፣ ፌብርዋሪ 27 በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ላወጡት መግለጫ በሰጠው ምላሽም ዩናይትድ ስቴትስ በኢትዮጵያ ጉዳይ በተለይም የአማራ ክልላዊ ኃይል ተልኮን አስመልክቶ በኢትዮጵያ ጉዳይ ውስጥ የመግባት ሁኔታ እንደሆነም ገልጦ አሳዛኝ መሆኑንም ጠቅሷል። ይህ ጉዳይ ብቸኛ የሉዓላዊነት ጉዳይ ኢትዮጵያ መንግስት መሆኑም ግልጽ ሊሆን ይገባ ነበር። የኢትዮጵያ መንግስት ልክ እንደማናቸውም ሉዓላዊ አገራት በፌዴራልና ክፍለ አገራቱ የተለያዩ የአደረጃጀት መርሆች እንዳሉትና ተጠሪነቱም ለኢትዮጵያ ሕዝብ ብቻ መሆኑን ጠቅሷል። የፌዴራል መንግስቱ ማናቸውም ለሕገ መንግስታዊ ሥርዓቱ ጸር ከሆኑቱ ሰላምና ደህንነትን የማስከበር ውክልና ያለው መሆኑንም አስገንዝቧል። አክሎም የፌዴራል መንግሥቱ ሕግ የማስከበር እርምጃዎችን ትግራይ ውስጥ የወሰደው አገሪቱን በአንድነት በማቆም የኃላፊነት መንፈስ ነው ብሏል። በማጠቃለያውም በአገሪቱ ሉዓላዊ የውስጥ ጉዳዮች ኢትዮጵያ ሌሎችን እንደማትጋብዝም አስታውቋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር ከ90 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ብራ ይሆናል። ዝቅተኛ 19፣ ከፍተኛ 31። አድላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 25። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13 ከፍተኛ 17። ሆባርት ብራ ይሆናል። ዝቅተኛ 10 ከፍተኛ 15። ካምብራ ፀሐያማ ይሆናል። ዝቅተኛ 11 ከፍተኛ 25። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 19 ከፍተኛ 24 ብሪስበን ነጎድጓዳማ ሊሆን ይችላል። ዝቅተኛ 23 ከፍተኛ 33 ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 26 ከፍተኛ 32 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የአውስትሬልያ ፌዴራል መንግሥት የአረጋውያን መጣወሪያ ተቋማት ላይ የተካሄደውን የሮያል ኮሚሽን ሪፖርት ይፋ አደረገ። የኢትዮጵያ ውጭ ጉዳይ ሚኒስቴር የኢትዮጵያ መንግስት ሰላምና ጸጥታን የማስከበር ህገ መንግስታዊ ውክልና ያለው መሆኑን ለዩናይትድ ስቴትስ አሳሰበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።